ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሀሪክ ይጎብኙ። ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ከኤስቢኤስ አውስትራሊያ እንግዳ ይዤ ቀርብ ያለሁኝ ከአገር ቤት እንግዳችን አንጋፋው ጋዜጠኛ እሸቱ ገለቱ ነው። ብዙዎቻችሁ በኢትዮጵያ ሬዲዮ ዜና ፋይል ውስጥ ታስታውሱታላችሁ። ዛሬ በተለያዩ ስራዎች ተሰማርቶ ይገኛል። ሙያውንም እየተገበረ ነው። ዛሬ ከሸቱ ጋር በሚኖረን ቆይታ በኢትዮጵያ የቀውስ ወቅት የሚዲያ ሁኔታ ወይም አዘጋገብ ምን መሆን አለበት፣ አሁን ያለው አጠቃላይ የሚዲያ ንፍቀ ክበብ ወይም ደግሞ ነባራዊ ሁኔታ እንዴት ይገኛል እያለን እንወያያለን። አብራችሁ ቆዩ። አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው። እሸቱ ገለቱ ስላገኘሁህ በጣም ደስ ብሎኛል። እንግዲህ አንጋፋ ጋዜጠኛ ነህ። እኛ በልጅነታችን በወጣትነታችን አንተን እያደመጥን ነው ያደግ ነው እና ስለተገናኘን እጅግ አድርጌ አመሰግናለሁ። ከዜና ፋይል ብዙ ጊዜ ቆይታ በኋላ ነው ያገኘሁህና ዛሬ የት ነህ ብዬ ጠይቄ ልጀምር እስኪ። እሺ ዛሬ እኔም ስላገኛችሁ በጣም ደስ ብሎኛል። ያው በርቀት ነበር ማቀው የእናንተን ስቴሽን ወይም የእናንተን ሚዲያ። አሁን የሚገኘው የኢትዮ ዋርካ መልቲ ሚዲያ እና ኮሚኒኬሽን ሼር ከምፐኒ ነባር የብዙሀን መገናኛ ባለሙያዎች፣ የአርት ባለሙያዎች የተሰባሰቡበት የግል ኩባንያ ነው። የሼር ከምፐኒ የእሱ ዋና ስራ አስኪያጅ ሆኜ ነው እያገለገልኩ ያለሁት ከቅጥር የራሳችንን ኩባንያ እናቋቁም ብለን ነው ወደዚህ የመጣ ነው እና ያው ምንድነው የብዙሀን መገናኛ ስራ ወይም ጋዜጠኝነት ሱስ ነው። በቃ ማለት የትም ሄደ የማይተው የማይለቅ ነው እና ያው ይቅር ለቤቴ ብዬ ነው አሁን ተመልሼ የመጣሁት። ና አሁን በዋናነት እየሰራው ያለሁት ስልጠናዎችንና ጥናት ነክ የሚዲያና የኮሚኒኬሽን የተመለከቱ ጥናቶችን ነው ብዙ ቦታ እየሰራ ያለሁትና ለተለያዩ ዓለም አቀፍ ድርጅቶች የማማከር ስራ ነው ምሰራው። እሸቱ እንግዲህ ዜና ፋይል እጅግ በጣም ዝነኛ የነበረ የኢትዮጵያ ሬዲዮ የዜና ፕሮግራም ነው፣ የዜና ፎርማት ነው። በዚያ ሰዓት እንግዲህ አንተም ሌሎችም በርካቶች ነበራችሁበት። በጣም የዝና ጣራ የነካችሁበት ወቅት ነው። ብዙዎቻችን ዜና ፋይል ላይ ምን ይነገራል፣ ምን አዲስ ወሬ አለ እያልን ነው ስናደምጥ የነበረው እና ከዚያ በኋላ ለረጅም ጊዜ ነው ጠፍተህ የቆየኸው። አሁን በእርግጥ እንግዲህ እናንተ አንጋፋዎቹ ተሰብስባችሁ የጀመራችሁት አዲስ አዲስ የመልቲሚዲያ እንቅስቃሴ ውስጥ ብትገባም ከዛ በፊት የት ሄድክ? የት ነበርክ? እን ላለፉት 10 15 ዓመታት የት ነበርክ? እንግዲህ በዋናነት የብዙሀን መገናኛ ስራ ምን ይፈልጋል? ነጻነት ይፈልጋል። እኔ የብዙሀን መገናኛውን ስራ በተቻለ መጠን በነጻነት ሚዛናዊነት፣ ኃላፊነት በተሞሉ አይነት መልኩ ነው መስራት የምፈልገው። በዛ አይነት መንገድ ነበረ ስንሰራ የነበረው ማለት ነው። ከተወሰኑ ዓመታት በኋላ በተለይም ዘጠናዎቹ ከገባ በኋላ ነገሮች እየተበላሹ መጡ። ልክ ምንድነው የአፈቀላጤነት አይነት ስራ ወደሚሆንበት ደረጃ መጣና እንደውም በጣም የደቨሎፕመንታል ጆርናሊዝም ወይ የልማታዊ ጋዜጠኝነት የሚል ጽንሰ ሀሳቡ ሌላ ነገር ነው። እኛ ጋገን መሬት ላይ የነበረው በሌላ አይነት መልኩ ነው እና ጎሽ ጎሽ ብቻ አይነት የሚሰራበት አይነት ነገር ወደ መሆን መጣ ማለት ነው። እሱ በሱ ብቻ አልቆመም። ይሄንን ሊሰሩ ይችላሉ የሚባሉ በቃ የለየላቸው ካድሬዎች፣ ታማኞች ከተለያዩ ክልሎች በልዩ ትዕዛዝ ይመጡ ጀመረ ማለት ነው በኢህአዴግ የኢህአዴግ አባላት የሆኑ የሶስት ወር የስትራቴጂ ስልጠና ይባልና በሙያ ስልጠና ስም ነው የሚገቡት። በቃ ተቃኝተው ተሰርተው ነው የሚመጡት ማለት ነው። በቃ በሚቻለው መጠን ሙያዊ ባለሆነ መልኩ እንዴት ነው የሚሰራው፣ በታማኝነት የጋዜጠኝነት ስራ እንዴት ነው ሊሰራ የሚችለው አይነት ነገር፣ በዚህ ቅኝት ነው ይመጡ የነበረው እና እኔ ያኔ የዜና ዳይሬክተር ነበርኩኝ። ስለዚህ በዚህ አይነት ሁኔታ እንዴት ነው መቀጥለው? አንድ ጥያቄ ጠየቅኩኝ። Either I am unfit to the situation or the situation is unfit to me. ወይ እኔ ለሁኔታው ልክ አይደለም፣ ወይ ሁኔታው ለእኔ ልክ አይደለም የሚል ነገር በሁለቱም አይነት አማራጮች መልቀቅ ያለብኝ እኔ ነኝ እንጂ የሚችለውን ያህል ሙያዊ በሆነ መስመር ስራዎች እንዲሰሩ ዜና ዳይሬክተር በነበርኩበት ጊዜ ታግያለሁ። በሙያ ማለት ነው። የእኔ መቆሚያ ሙያ ብቻ ነው። አይ አም የፕሮፌሽናል ጌት ኪፐር። የፖለቲካ ስራችሁን ተውኝ። እኔ ማንም አባልም ማንም የፖለቲካ ፓርቲ መዝገብ ላይ ኖሬ አላቅ። የሙያዬ ነፃነት ይፈልጋል፣ ገለልተኝነት ይፈልጋል በሚል እምነት ማለት ነው። ይሄ ዛሬም የጸና አቋሜ ነው። ስለዚህ ይሄ በሚሆንበት ጊዜ ክልብ ቤ አዘኘ ነው ቤቱን የለቀኩት እኔ የኢትዮጵያ የሚለው ይበቃኝ ነበረ። እሱ ራሱ ያጠግበኝ ነበር ስሙ ማለት ነው። የኢትዮጵያ ሬዲዮ ዝም ብሎ ለማለት ያህል ለመመጻደቅ ወይ ለጉራ ምለው አይደለም። ከልብ ያምኝበት ነበረ ምሰራው ማለት ነው እና ቤቱንም ወደዋለው የህዝብ ማገልገያ ህዝብ ምክንያቱም በህዝብ ታክስ እኮ ነው ነበር እኛ የምንኖረው። እና ሁኔታዎች በዚህ ደረጃ ሲበላሹ በየቀኑ ጭቅጭቅ ነው፣ በየቀኑ ጭቅጭቅ ነው ማለት የመስሪያ ቤቴ ወደ ቤቴ ሁሉ ሊሄድ ሆነ ማለት ነው። እኔ የቤቴን ቤቴ ነው የመስሪያ ቤቴን መስሪያ ቤቴ ጋ ነው አልቀላቅልም። ስለዚህ አንደኛው ጋር ያለውን ስሜት ወደ ቤት የመስሪያ ቤቴን ስሜት ወደ ቤት የቤቱ ወደ መስሪያ ቤት ባይመጣም የስራ ቦታዬ ጫና ግን ቤት ሄድ ጀመረና። እኔ እንግዲህ አገር ምለው ሶስት ነገር አለኝ። አንዷ መወዳት ኢትዮጵያ ናት። ሁለተኛው ራሴ ፎርም ያደረኩት ቤተሰብ ነው። ሶስተኛው በምንም ልለውጠው የማልፈልገው ሙያዬ ነው። እነኚህ ሶስቱ ቤቶቼ ወይም ሶስቱ ሀገሮቼ ተስማምተው እንዲኖሩ ፈልጋለሁ። በትልቋ ኢትዮጵያ ውስጥ የተጠለሉ ሁለት ተጨማሪ ሀገሮች አሉኝ ሙያና ቤተሰቤ ማለት ነው። ስለዚህ አሁን መታወቅ ጀመሩ ማለት ነው። ሌላው ቀርቶ እኮ እስከምን ድረስ የሄደ ነበረ? ሀገር ኢትዮጵያ ስሟን መጥራት የማይፈልጉ መሪዎች ስለነበሩ የኢትዮጵያዊነት ቀለሞችን በሙሉ እየተከታተሉ የሚያጠፉ ወይም እንዲጠፋ የሚያደርግ አይነት ሁኔታን ሊተክሉ የተፈለጉ ሰዎች ናቸው፣ በካድሬነት መጥቶ የነበሩት ማለት ነው። ስለዚህ በቃ ምርጫው የኔ ነው ማለት ነው ምርጬ እየወጣው ማለት ነው። ከዛ በኋላ በኢትዮጵያ ፖስታ አገልግሎት ድርጅት ውስጥ ኮሚኒኬሽን ስራ አስኪያጅ ሆኜ ሰርቻለሁ። ከዛ የቢቢሲ ወልድ ሰርቪስ ትረስት የእንግሊዙ የምስራቅ አፍሪካ የሚዲያ ፕሮዳክሽን አማካሪ ሆኜ ነው እዛ ስራ የጀመርኩት ከፖስታ ቤት በኋላ። ከዛ እሱን ለስድስት ዓመት ሰርቻለሁ። በአማካሪነት ብቻ አልበቃ አለና ሞዴል የሚባሉ ናሙና ሊባሉ የሚችሉ የዓለም አቀፍ ስታንዳርድን ወይም መመዘኛን የሚመጥኑ የቅንብር ስራዎች ፕሮዳክሽን መሰራት ስለነበረባቸው እኔም ገባሁበት ማለት ነው። ስለዚህ ሁለት ሚና ይዤ ነበር የገባሁት እዛ ውስጥ የማማከር ውስጥ ጥናት የጥናት ስራዎች አሉ። የማሰልጠን ስራዎች አሉ። የተለያየ ሀገር እየሄድ እናሰለጥን ነበረ። እዚህም የኢትዮጵያ ወንድም እህቶቼን የሙያ አጋሮቼን ብዙውን በስልጠና ነው እዛ የቆየሁት የቢቢሲ ወልድ ሰርቪስ ትረስት ጋር። ከዛ በኋላ ደግሞ በቢልጌትስ ፋውንዴሽን ክፍያ ለግሎባል ሄልዝ ለሚባል ድርጅት ተሰራ ነበረ ታስክ ፎርስ ፎር ግሎባል ሄልዝ ለሚባል በሱ ውስጥ ብዙ የኔግሌክትድ ትሮፒካል ዲዚዝ ወይም ትኩረት የሚሹ ወይም ትኩረት የተነፈጋቸው የሀሩራማ አካባቢ በሽታዎች ላይ ያተኮረ ፕሮጀክቶች ነበሩ። በአብነት እዚህ የነበረኝ ቆይታ ብዙውን የሕብረተሰብ ጤና አዘጋገብን በተመለከተ የሕብረተሰብ ጤና ኮሚኒኬሽን ወይም ተግባቦት ምን መሆን አለበት የሚል የማማከር ስራ ነበር ስሰራ የነበረው እና ለተለያዩ ሚኒስቴር መስሪያ ቤቶች በተለተለይም ጤና ውሃና ትምህርት ጋር በተያያዘ ለነሱ ተከታታይ የምክር ድጋፍ ነበር ሳደርግ የቆየሁት። እንግዲህ በጣም ብዙዎች የሚያውቁት ከዚሁ ከጤና ስራ ጋር በተያያዘ የፕሮጀክት እሳቤን ያዳበርኩበት በጋራ የሙያተኞች ያቋቋም ነው። በፊት ኢቫምፓ ኢትዮጵያን ቮለንቲር ሚዲያ ፕሮፌሽናል አጌንስት ኤድስ ኢቫምፓ ይባል ነበረ። በኋላ ወደ ላምባዲና አሳደግ ነው አሁን ብራን ሀየሁ አሁን ብራና የው የሚለውን በላምባዲና ስም የሙያ ማህበር ነበረን። እሱ የሚዲያና የኮሚኒኬሽን ስራዎችን በተለይም ሄልዝ ኤንድ ዴቨሎፕመንት ጤናና ልማት ላይ ያተኩሩ ስራዎችን በጣም እንሰራ ነበር። ወደ 50ሺህ በወር ጋዜጦች ኮፒዎች እናከፋፍል ነበረ። ፕሮዲስ እያደረግን ማለት ነው። በጣም ብዙ ወጣት የጋዜጠኝነትና የኮሚኒኬሽን ሙያ ላይ መሰማራት የሚፈልጉ ልጆችን በማብቃት ረገድ ትልቁ አስተዋጽኦዬ ነው ብዬ ነው የማምነው። የላምባዲና ልጆች በኋላም ደግሞ ቢቢሲም ጋር ደግሞ የአቦጊዳ ልጆች ተብለው በሀገር ውስጥም በውጭ ሀገርም ያሰለጠናቸው ትላልቅ ኢንተርናሽናል ድርጅት ውስጥ የሚሰሩ የብዙሀን መገናኛ ላይ የሚሰሩ ኮረስፖንደንቶች የሆኑ ልጆች አሉ። የሙያ ልጆቼ ና በዚህ እኔ በጣም ኩራት ነው የሚሰማኝ። እና የአቡጊዳ ልጅ ነኝ፣ የላምባዲና ልጅ ነኝ፣ ረሳኝ ሲሉኝ እኔ ደስ ይለኛል። አይ ቲንክ መምህርነት በእያንዳንዱ ታዳጊ ልቦናና ሕሊና ውስጥ መኖር ማለት ነው። መምህር ሞቶም ይኖራል፣ ምክንያቱም ልጆቹ አሉት የሚያኖሩት ማለት ነው እና በዛ ረገድ እኔ ስልጠናና ጥናትን በጣም በልዩ ሁኔታ ነው የምወደው። በተረፈ ከተለያዩ ኢንተርናሽናል ወይም ዓለም አቀፍ ድርጅቶች ጋር በፕሮጀክት ደረጃ በኮንትራት ስራዎች የተለያዩ ስልጠናዎችን እሰጣለሁ። አሁን በቅርቡ እንኳን የዩ ኤስ ኤምባሲ ጋር የዩ ኤስ ኤድ ከእነሱ ጋር በመሆን እዚሁ ደግሞ በሎካል ከምርጫ ቦርድ ጋር በተቆራኛ አይነት መልኩ ፕሮጀክቶች ተሰርተው ነበረ። የምርጫ አዘጋገብን በተመለከተ ማለት ነው እና በዛ ወደ 600 ጋዜጠኞች ሲሰለጥኑ እኛ በማማከር እና በአሰልጣኝነት አብረን ቆይተናል እና ምንድነው እንደ አንድ ጋዜጠኛ ሆኖ ከመስራት በላይ ሊሆን የሚችል ሙያተኛን የማፍራት የብዙሀን መገናኛውን አውድ በተሻለ መጠን የመቀየር የፕሮፌሽናል ስታንዳርዱ ወይም የሙያ ብቃቱን ከፍ ማድረግ ላይ ነው አስተዋጽኦ እያደረግኩ ያለሁት። እንግዲህ ዋርካንም ስናቋቁም በምክንያት ነው። እስቲ በጣም ጆርናሊዝም ወይም ጋዜጠኝነት ከአክቲቪዝም ከአነቃቂነት ጋር በጣም ተቆራኝቶ ግራ ወደሚያጋባ ብዥታ ውስጥ የገባንበት ሁኔታ እናያለን እና ስለዚህ ከዚህ አኳያ አድቮኬሲም ላይ ወይም አክቲቪዝም ላይ ሰርቻለሁ፣ የጤና ላይ ማለት ነው። ጤናና ልማት ላይ በእውቀት የሚሰራ ነው። ዝም ብሎ ዘው ተብሎ ክፍት በር ተገኘ ተብሎ የሚገባበትም አይደለም። ጥናት መስራት ይፈልጋል። እነኛን ጥናት ላይ የተመሰረቱ ፋይንዲንጎች ወይም ግኝቶች ላይ ተመስርቶ ህብረተሰቡ ውስጥ ምን አይነት ምስል አለ፣ ህብረተሰቡ በምን አይነት ነገር ነው መደገፍ ያለበት የሚለውን ነገር በጣም ብቃት ያላቸው ሰዎች ነው አክቲቪዝምና አድቮኬሲ የሚሰሩት። እኛ ጋር ግን ዝም ብሎ ክፍት በር ስለተገኘ የሚገባበት ሆነ። ሁለት ነገር ነው ያበላሸው። የጋዜጠኝነትንም አውዳ አበላሸው፣ አክቲቪዝምን አበላሸው። ሁለቱም ጋዜጠኝነትም፣ አድቮኬሲና አክቲቪዝምም በእውቀት የሚሰሩ ናቸው። አሁን ግን በድንገተኛ ደራሾች የሚሰራ ሆነና አይ ቲንክ ይሄ ቁጭቱ ነበረን ይሄ ቁጭቱ ስለነበረን እስቲ ዝም ብለን ነባርንን አንጋፋንን ብሎ ከማውራት ዳሩ ነው ከመውቀስ መሀል ሜዳው ላይ ገብተን የራሳችንን አበርክቶትና እናድርግ በሚል ነው እንትን የመጣ ነው። እና አንድ የፈላስፋ አባባል አለ። ብልሆች ጥግ ሲይዙ ጅሎች መሀል ገብቶ ያቦካሉ ነው። ስለዚህ ዝም ብሎ ከርቀት እኛን እቺን ሀገርም ያው እየገደላት ያለው የዳር ተመልካች አዋቂ የሆነው የዳር ተመልካቾች ናቸው። እና አንድም የኔልሰን ማንዴላን አባባል አስታውሳለሁ ከዚሁ ጋር የተያያዘ ማለት ነው እና በጥባቾች፣ አቃዋሾች ነገሮች የሚያበላሹት ሳይሆኑ ነገሮች ሲበላሹ ዳር ሆነው የሚያዩትም ናቸው ጥፋተኞች የሚል ነገር አለ። በብልሽት ረገድ ካየ ነው ማለት ነው እና ስለዚህ በዛ ረገድ የራሳችንን አበርክቶት ለማድረግ ነው እንግዲህ ዋርካን የመጣ ነው እና በወፍ በረር ይሄን ይመስላል።